ለረዥም ዓመታት በአይነ ሐኪምነት ካገለገሉ ኢትዮጵያዊ ባለሙያ ጋር ወዳደረግነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ሥራዎቻቸው ውስጥ አንዱ የሆነውን በህክምና ካልተረዳ ለአይነ ስውርነት እስከ መዳረግ የሚያደርሰውን የአይን ማዝ ወይም ትራኮማ በሽታን ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል። እኚህ እንግዳችን ካርተርን በአካል አግኝተው ለመልካም ስራቸውም ምስጋና ለማቅረብ ጭምር እድል የገጠማቸው ናቸው። ዘለግ ካለው ወጋችን ታዲያ በመጠኑ አሰማችሁ እንደምናመሹ ዶክተር ወንዱ አለማየሁ የጂሚ ካርተርን የአይን ማዘን የማስወገድ ዘመቻ እንዲያስታውሱልን ነው የጋበዝ ኖት በዚያውም ስለዚህ አስከፊ በሽታ ያካበቱትን እውቀቶን ለአድማጮቻችን ያካፍሉልናል። ስለ ጊዜው እጅጉን እናመሰግናለን። እኔም በጣም በጣም አመሰግናለሁ። የሚኒክ ፕሬዚደንት ጉዳይ የነበራቸው ራዕይ በጣም በእውነት ልዩ ነበር። ሰላምን በተመለከተ የሰዎችን መብት በማስጠበቅ በኩል እንዲሁም ስቃይን የማስወገድ ራዕይ በጣም የሚያስገርም፣ ለአርባ አመታት በዚህ ስራቸው ክትትል በማድረግ እና ጥረት በማድረግ ይታወቃሉ። እኔ በአካል የተገኘ ነው እዛ አትላንታ የዚህ የትራኮማ ወይም የአይን ማዝ ችግር እንዴት አድርገን ውጤታማ በሆነ መንገድ ለማጥፋት እንችላለን ይህን በሽታ በሚል የተደረገው ውይይት ላይ እዛ አገኘዋቸው። በእረፍት ጊዜ ለብቻቸው ሆነው ሳገኛቸው በእውነቱ በእኔ በኩል ኢትዮጵያ ውስጥ ላለው ለዚህ በጣም ግዙፍ ችግር የሚያረጉትን አስተዋጽኦ በማሳት ምስጋናዬን አጠብያለሁ እና በእውነቱ እኚህ ሰው በጣም ክብር የሚገባቸው እውነትም በህይወት እያሉ ክብር ተሰጥቷቸዋል። ትልቅ አስተዋጽኦ አድርገዋል። በተለይ አፍሪካ ውስጥ ኢትዮጵያን ጭምር ማሊ፣ ኒጀር፣ ሳውዝ ሱዳን፣ ሱዳን፣ ጋና በእነዚህ ሀገሮች በሙሉ በእውነት እንቅስቃሴ አድርገዋል። ከፍተኛ ክብር ይገባቸዋል። እግዚአብሔር ነፍሳቸውን ይማር። መቼ ነው ዘመኑ ዶክተር ወንዱ እርሶ ፕሬዚዳንት ጂሚ ካርተርን በአካል ያገኘቸው እንግዲህ የዛሬ አስር አመት ሊሆን አሁን ሁለት ሺህ አስራ አራት አመት ምረት ነው ፈረንጆቹ አቆጣጠር ስብሰባው አስራ አምስተኛው የትራኮማን ጉዳይ የአይን ማዘን ችግር፣ ቅድም እንዳልኩት ለማስወገድ የሚደረገው ጥረት በየአመቱ ስብሰባ ይደረጋል። ዛ ሴንትር እና ዘዜ ያገኝ መቸበርት በሆነ በዚህ በቁርጠኝነት በትጋት ለሚደረገው ስራ ድጋፍ በማድረጋቸው ለብዙ ሰዎች የመከራ ምክንያት የሆነውን ነገር በሽታ ለማጥፋት ጥረት በማድረጋቸው እ ምስጋና ናቀረብ እሳቸውን ይህን በማድረጌ በጣም ደስ ይለኛል። ማለት ዶክተር ወንዱ እንግዲህ ይሄ የካርተር ማዕከል በበርካታ የተለያዩ ስራዎች የተለያዩ ዘርፎች ነው የተሰማራው። ቀደም ብለው እንደጠቀሱት በሰላም ላይ ይሰራሉ፣ በምርጫ ጉዳይ ላይ ይሰራሉ። ይበልጡን ግን ዛሬ ትኩረት የምናደርግበት ይህ በአማርኛ የአይን ማዝ የሚባለው የትራኮማ የአይን በሽታን የተመለከተ ነው። እርሶም በቀጥታ የተሳተፉበት እንደመሆኑ በርከት ያሉ የአፍሪቃ ሀገሮች ውስጥ ካሄድ እንጂ በመጠኑም ለአይን ማያዝ የተጋለጠው ኢትዮጵያዊ ቁጥር ከሌሎቹ አፍሪቃውያንም ከሌሎች ሀገሮችም የላቀ መሆኑን የከፋ መሆኑን ይነገራል። እንደው የእርሶን ልምድ ቢያስታውሱን እርሶ ይሄን ማዕከል በኢትዮጵያ ያለው ፕሮግራም ላይ ሲሳተፉ ምን ይመስል ነበረ? ይሄን ስራ እኔ የጀመርኩት በድህረ ምረቃ ትምህርት ጊዜ በአይን ሐኪምነት ለመሰልጠን እንግዲህ ዶክተር ጳውሎስ ቀና አይን ሐኪሙ የድህረ ምረቃ ትምህርት ጀምረው ሶስት ሐኪሞች ገብተን ነበር። ድሉን አገኝተን እና በዛን በዛ ፕሮግራም አንደኛው ትልቁ ስራ መሰራት ያሉበት ምርምር እና በአጋጣሚ ፕሮፌሰር ረዳ ተክለሃይማኖት የነበኪም ናቸው። በማዕከላዊ ኢትዮጵያ አካባቢ ስለነርፍ ነርፍ ህመም ጉዳይ ጥናት ያደረጉ ነበር እና በጣም የዚህ የአይነ ስውርነት ችግር የአይን ችግር በጣም በርካታ ስለሆነ የድህረ ምረቃ ተማሪ አተማሪ በመሆኔ ለዚህ እድል አግኝቼ ያንን በምን ምክንያት ነው አይነ ስውርነት የሚከሰተው የአይን ችግር ምን ይመስላል የሚለውን ጥናት ለማድረግ በተማሪነት ነው እንግዲህ ይህንን ጥናት ያደረጉት እና በእውነት ያየሁት የአይንማስ ችግር ብዙ ነበር እና በዛ ምክንያት አሁን የሙያ ህይወቴን በአብዛኛው ይህንን የአይንማስ ችግር ለማስወገድ በሚደረገው ጥረት ላይ ነው ያሳለፍኩት በማለት ይችላሉ። እንግዲህ የአይንማስ በሽታ በተሕዋስያን ምክንያት ይሄ ባክቴሪያ ክላሚዲያ ትራኮማቲስ የሚባል ነው ከሰው ወደ ሰው የሚተላለፈ ይታል። ክፋቱ በአብዛኛው ትኩሱ ምርቃዜ ያለው ትምህርት ቤት ከመግባታቸው በፊት ህጻናት ላይ ከአንድ እስከ አምስት ዓመት ያሉ ህጻናት ላይ ነው። ለነሱ ለእነሱ ደግሞ ክብካቤ የምትሰጠው እናት ነች እና እናት ከልጆቿ በሽታው የተላለፈባት በጣም በተደጋጋሚ ምርቃዜዎች ያጠቃት ወደ አይነ ሰውነት የሚደረገው ችግር ውስጥ ትገባለች እና ክፉ በሽታ ነው። ህጻናትን እና እናቶችን ሴቶችን በአብዛኛው የሚያጠቃ ችግር ስለሆነ እውነት በህልፍ ይህንን ታይዝነዋል አሁን በኢትዮጵያ ሰፊ ፕሮግራም እየተካሄደ ነው እንግዲህ እናጠፋለን ብለን ተነስተን የነበረው በአለም አቀፍ ደረጃ በሀያ ሀያ ነው እሱ አለፈት ግን አሁን ሀያ ሰላሳ ብለናል አንዳንድ ጊዜ ስቀልድ በኢትዮጵያ አቆጣጠር ታረጉልን ይሻላል ብላቸዋለ ስጆች አሁን የቀረነ ጊዜ ስድስት አመት ነው እና ትግሉን እንግዲህ ይቀጥልን ዶክተር ወንዱ እንደውም አንድ ጽሁፍ ላይ እንዳነበብኩት ፕሬዚደንት ሟቹ ፕሬዚደንት ጂሚ ካርተርም እንደዚሁ በአማራ ክልል አካባቢ ይመስለኛል ይህንን የትራኮማ የአይን ማዝ በሽታ ምን ያህል ሰዎችን፣ ቤተሰቦችን እያጠቃ እንደሆነ በአንድ ወቅት ሄደው በነበረ ጊዜ ሲያዩ ይህንን አይቼ እንቅልፍ አይወስደኝም የምችለውን ሁሉ አደርጋለሁ ብለው ቃል እንደገቡ አንድ በዚሁ ስራ ላይ የተሰማሩ ሰው የተናገሩትን አንብቤ ያለሁ እና በሽታው መከላከልም መቆጣጠርም የሚቻል ነገር ግን ቤተሰብን እንግዲህ እናትን ካጠቃ መላውን ቤተሰብ ዋናዋ ምሰሶ ጎዳ ማለት ነው። ከባድ ነገር ነው። በጣም ልክ ነው። እንደው አንኳሩን ሀሳብ ነው ያነሳሽው፣ እና እናቶች መጠቃታቸው የቤተሰቡን ህብረተሰቡን ሁሉ ለጥቃት የሚዳርግ ነው። እንግዲህ ደግሞ ክፋቱ የዚህ ለአይነ ስውርነት የሚዳርገው ደረጃ ሲደረስ ይሄ የአይኑ ሽፋሽፍት የአይኑ ፀጉር ወደ ውስጥ ይቀለበሳል እና አይኑን መፍታቅ ይጀምራል ብሌኑን እየፋቀ ጠባሳ አድርጎን ወደ አይነ ስውርነት የሚዳርገው እና እንግዲህ እግዚአብሔር ያሳያችሁ በቀን በደህና ጊዜ አስራ ዘጠኝ ሺህ ጊዜ አይናችን እንጨፍናለን እንገልጣል። ይህን ታቆም ሆን እቺም እናት አስቧት። እዛ ጭስ ውስጥ ሆነ እንጀራ ትጋግራለች ወ ተሰራለች ቤተሰቧን ለመደገፍ ያ ጸጉር ወደ ውስጥ ተቀልብሶ አይኗን በጨፈነች ቁጥር እየወጋት እያቆሰላት እና በእውነት እውነታቸውን ነው። እንቅልፍ የማያስወስድ ነው። እልህ የሚያስሄድ ነው። ግን እንግዲህ ለምን እንዴት ተስፋ አትቆርጥም እያሉ ይጠይቁኛል ብዙ ጊዜ አንድ የዳነች እናት ደግሞ ተስፋን ካለመለማለች ፈገግ ሲሉ ማየት በእውነት ደልብብ ለአምሮ የሚያረካ ነገር ስለሆነ ስራውን ለማቋረጥ አይቻልም። እልክ የሚያስይዝና ይሄን ደግሞ አንችም እንዳርሱ ቅድም መከላከል እንችላለን። የግል ንጽህና፣ የአካባቢ ንጽህና። ይሄ ጸጉሩ ተቀልብሶ ወደ ውስጥ አይኑን በምቅበት ጊዜ እሱን ለማስተካከል የሚደረግ ቀዶ ሕክምና አለ። ምርቃዜ በሚኖርበት ጊዜ የሚሰጥ መድኃኒት አለ። አንትጋ ይህንን ማድረግ እየቻል ነው እንግዲህ ውሃ እጥረት አለ። የዚህ የአካባቢ ንጽህና ጉድለት በተለይም ደግሞ ቅድም እንዳነሳሁት ገና ትምህርት ቤት ያልገቡ ህጻናት ዳሪያ በየሜዳው ነው የሚሆኑ ይህም እንደ ማአት ይፈላል። ያንን በሽታውን የሚያስተላልፈው ደግሞ ዝንብ ነው ወይም እጃችን ጣት ነው ወይም የራሽ ጨርቅ ነው እና ይሄንን ሁኔታ ለመደወት በጣም ጥቅም ላይ ውሎ የተረጋገጠ መፍትሄ አለ አሁን እኮ ሌሎች አፍሪካ ሀገሮች አሁን ጋምቢያ ጋና ሞሮኮ ይሄንን አስወግደውታል እና እኛም አፍሪካ ሀገር እንደዚህ ያለውን ስራ ሰርተን ውጤታማ የሆንበት ስላለ ይሄንን መፈለግ ተከትለን እኛም በዛ እንዲበጣ መቼም ቅረት መድረግ ያስፈልገናል ፕሬዚደንት ካርተር በማዕከላቸው አማካይነት በትራኮማ ወይም በአይንማዝ ዙሪያ ምን ምን ስራዎችን ነበር የሚሰሩት? ምን ምን ክንዋኔዎችስ አስመዝግበዋል? በጣም ጥሩ በሁለት ሺህ የፈረንጆቹ አቆጣጠር አዲስ ዘዴ በመጠቀም በተለይም ደግሞ ሚዋጥ መድኃኒት ተገኘና ፋይዘር የሚሰጠው እሱን በመጠቀም ኦፕራሲዮን ለማድረግ ከዛ መድኃኒቱን በመስጠት የአካባቢ ንጽህና፣ የግል ንጽህና ይህንን በተመለከተ እንደው የተሟላ ውሃም በቅርቦት የሚሻሻልበት ዘዴ መመፈለግ ለመጀመሪያ ስንጀምር ሶስት ወረዳዎች ላይ ስራ ጀመር። እነዚህ ሶስት ወረዳዎች አንዱ አማራ ክልል ካተ ሴንተር የሚደግፈው፣ ሁለተኛው ጎል ቪዥን የሚደግፈው አንድ ሌላ ወረዳ ከዛ ደግሞ ሶስተኛው ኦርቢስ የምዛው ስራ ስለነበረ ኦርቢስ የሚባለው ድርጅት ውስጥ እነዚህን ሶስቱን ወረዳዎች ጀመርንና ከዛ በኋላ እነሱ ለካተ ሴንተር እንዲያውም ከአንድ ወረዳ ተነስቶ ሙሉ የአማራ ክልል ይህን ስራ ማካሄድ ተጀምር እና አስፋፉት። በጣም አሁንም ቢሆን በጣም ከፍተኛው ችግር አማራ ክልል ገና ሙሉ በሙሉ አልተወከደም፣ ወይም በተቀረበ ክልሎች እንደዚሁ አለ እና ይህንን አጠናክሮ መቀጠል ግን አስፈላጊ ነው። መልካም። ዶክተር ወንዱ እንግዲህ የአይን ማዝን አይነት የአይን ብርሃንን ሊያሳጣ የሚችል በሽታ ቅድም በወጉ እንዳስረዱን በቀላሉ ሊከላከሉት ሊዳን የሚቻል ይበልጡን የድሃ በሽታ የሚመስል ከግል ንጽህና አጠባበቅ ከውሃ አቅርቦት ቅድም እንደነገሩን ከዝንብ አካባቢው በመኖሩ ከአንድ ወደ አንዱ የሚዛመትበት ከእናት ወደ ልጅ፣ ከልጅ ወደ እናት እዚያው ብዙ ሰዎችን የሚጎዳ ነገር ግን ሊከላከሉት የሚቻል በሽታ እንደመሆኑ ማጥፋቱ ጋር ያልተደረሰ ዛሬም ትልቁን ቁጥር የያዘች አገር ነውና የኢትዮጵያን ስናነሳ የምናወራው እነኚህ መሰረታዊ ችግሮች ባሉበት ቤተሰቦች፣ ግለሰቦች ምክንያቱም የዓይን ብርሃንን ያህል ነው የሚያሳጣው መታወር የሚከተልበት ትልቅ ፈተና ነው እና የሚደቅ ነው ምን ይታዩታል አስቀድሞ በመከላከሉ ቢሆን በሕክምናው በተለይ በግንዛቤው እና ህብረተሰብን በማሳወቁ ረገድ ሊሰሩ የሚችሉ ስራዎች ላይ ይሄ እኮ ነው። አሁን እንግዲህ ይሄ ዓለም ጤና ጥበቃ ድርጅት ብዙ ዓመታት ጀምሮ ተግባራዊ እየሆነ ያለው ሴፍ ስትራቴጂ የሚባለው ሄልፕ ሰርጀሪ አንቲባዮቲክስ ፐርሶናል ሃይጂን ና ኤንቫሮንመንታል ኢምፕሩቭመንት ነው፣ ወደ እንግሊዝኛ የጨመርኩባቸው ቀዶ ሕክምና አድርጎ ወደ ውስጥ የታጠፈውን ጸጉር ማስተካከል አንዱ ነው። ከዛ የግል ንጽህናን በተመለከተ የሚደረግ ነው እና መድኃኒት ደግሞ በመስጠት ውሃ የአካባቢ ንጽህናን ደግሞ ይሄ ነገር እንግዲህ ጥረቱ ህብረተሰቡ ይህን ተገንዝቦ ህብረተሰቡ ብቻ ሳይሆን ትኩረቱ ደግሞ እነዚህ ሕፃናት ላይ ና እናቶች ላይ ትኩረት ተደርጎ የአስተዳደር ክፍሉ የሃይማኖት ድርጅቶች ሌሎችም በሙሉ በመንግስትም በኩል በቂ ትኩረት ተሰጥቶ ብዙ እንቅስቃሴ ማድረግ ያስፈልጋል እና ይሄ ጥረት አሁን ቀደም ብሎ ከነበረው ስምንት መቶ ሰማንያ ስድስት ወረዳዎች አሁን ሶስት መቶ ሀያው ለዚህ ትራኮን ማጥፋት ደረጃ ደርሰዋል እና የሚያበረታታ ነገርም አለ ብዙ መስራት ያለብን ነገር አለ። ወደ አምስት መቶ ስልሳ ስድስት ወረዳዎች ገና አሁንም ብዙ የአይን ማስ ችግር ያለባቸው አሉ እና ይህንን ጥረታችን ግን አጠናክረን መቀጠል አለብን። እርግጥ አሉ ድርጅቶች የሚረዱን ከውጭ የመጡ ድርጅቶች ሄዶሎስ ፋውንዴሽን፣ ኦርቢዝ፣ የካርተር ሴንተር ሌሎችም ሌሎቹ ማህምሬት ብዙ ድርጅቶች አሉ። ከነሱ ጋራ በፕሮግራም ማካሄድ ያስፈልገናል። እንግዲህ ሀያ ሰላሳ ብለናል እና በግድ በቁርጠኝነት ይህንን ጥረት ማካሄድ ያስፈልጋል። ህብረተሰቡ አምከም እናነሳ ብለን ህብረተሰቡ ይህን መገንዘብ ይሄ ነገር ሊወገድ ይችላል እኛ ጥረት መቀጠል አለብን። ከልማት ጋር በጣም የተገናኘ እኮ ነው። ከልማት እቅዶች መካከል እንደው ግቦች መካከል ይሄ ትራኮማ እንደተመለከተ ወይም አይን ማዝ እንደተመለከተ የእናቶች ጤና፣ የልጆች ጤና፣ የአካባቢ ንጽህና፣ የውሃ ምኖ ከልማት ጋር በጣም የተገናኘ ስለሆነ ይህ የትራኮማን ማጥፋት እንደውም እንደ አንድ ምልክት ልናደርገው ይገባል። ይሄ ፈረንጆቹ ስስቴንብል ዲቨሎፕመንት ጎል የሚሉትን የዚህ የልማት ግብ ትልቅ ምልክት ልናረቀው እንችላለን። እዚያ ታገላለሁ። በእርግጥ አጽንኦት ሰጥቶ ሊነገር የሚገባውን ነገር ነው ያነሱት ዶክተር ወንዱ። የድህነትም የመቆርቆዝም ምልክት ተደርጎ መታየት አለበት። ብዙ አደናቃፊ ሁኔታዎች ያሉበት ጊዜ ነው ያለ ነው። ሌሎች ተደራራቢ ችግሮች አሉ። የተዘነጋም እንዳይሆን ከእናንተ ከባለሙያዎቹ ውጪ ሌሎቻችን እንደውት ሌላ ቅድሚያ የምንሰጣቸው ሁኔታዎች የበዛበት ጊዜም ይመስላል። ቅድም ያሏቸውን አራት መርሆች የተከተለ ስራ መስራት አጽንኦት ሊሰጠው ይገባል። እንደው በቀጥታ ወደ እርሶ ሙያ ብንመለስ ዶክተር ወንዱ የድህረ ምረቃ ተማሪ በነበሩበት ወደ ጥናት የሄዱበትን አጋጣሚ ወደዚህ ስራም ገፋ አድርገው የዘለቁበትን ጠቆም አድርገዋል። ቀም በፊት ወደ ሕክምና ሲገቡ ከሕክምናም የአይን ሕክምናን ሲመርጡ ምን አይነት ነገሮች እንደው ምክንያት ሆነዎት? እንግዲህ ገና ተመርቀን ስንወጣ ሜዲካል ዲሬክተር ነው የምንሆነው። እሱን ስራ ካከናወን በኋላ በኋላ እሱን ስራ እየሰራው ሀረር መጀመሪያ ሰራው። ከዛ በኋላ ደግሞ ወደ አዳማ ተዛውሬ ናዝሬት እዛ ሰራው። እዛ በምንሰራበት ጊዜ ብዙ የሚያጋጥመን ችግር በተለይም ከአይን ጤና ጋር የተያያዘ ነው እና ድሉ ሲገኝ እና የድህረ ምረቃው ትምህርት ሲጀመር፣ ቀጥታ እንግዲህ ከገቡት ሶስት የመጀመሪያ ሰልጣኞች አንዱ ነው። አንደኛው ማሟላት ያለበት አንድ የድህረ ምረቃ ተማሪ ሁለት ትልልቅ እንደው በአቅሙ ጥናቶች ማድረግ ያስፈልገዋል። እና ያ ጥናት ደግሞ ለእኔ በእውነት የዚህን የአይኒማዝ ችግር ቀጥታ ለማየት አጋጣሚ የሆነ እና ከዛ በኋላ የመረቃ ትምህርቱ ማልቆ ተጨማሪ ትምህርት በሚደረግበት ጊዜ የገባሁት የህብረተሰብ ጤናን የአይን ጤናን በተመለከተ ነው ስልጠና ያደረኩት እና በዛው እንግዲህ ምርምር የማድረጉን ይህንን የበሽታዊ ማጥፋቱን መላከል ነገር በጣም አጥብቄ ይዤዋለሁ። ዶክተር ወንዱ እንግዲህ ረጅም ጊዜ ብዙ አመታት የአይን ሕክምና ሙያ ላይ ተሰማርተው የኖሩ ኖት። እንደው አንዲት ሴትና ህፃን ልጇ ከዚህ በሽታ ሲገላገሉ በእርሱ ህክምና ምን አይነት ስሜት ይሰማቸዋል? ቀደም ሲልም ጠቅሰውት ነበርና ቢያጋሩን። እኔ ምንም እኮ ው ፈገግታው ከልብ በ የመነጨ ፈገግታ ነው የምታየው። ይህንን የአይነማት ችግር እንደው እርዳታን ለማግኘት አንድ ዮል ኤጀርተን የሚባል ፊልም አክተር ላቪን የሚል ፊልም ማይታቸው ምን እሱን የሰራ ኦስትሬሊያዊ ነው። እና መጥቶ ፍሬድ ሆሎስ ፋውንዴሽን የሚባል አርሲ ሄድን ና እንደዚህ ችግር ያለባቸውን እናት ይ ናቸው። ከዛ በማግስቱ መርምረን ኦፕራሲን ከተደረጉ በኋላ መጡና ስናያቸው የነበራቸው ደስታ እኔ ምርቃቱ እኮ እንደ ጎርፍ ነው የሚዘንበው። እና እጁን ያዙትና መድረቁ ልጆች ስጥ አርቲስት ምናሉና እንደ ልማዳችን እንትፍ እንትፍ አሉበት እጁ ላይ። እንዴት ነው ቤት ባችሁኝ ይጠዋል ምርቃት ውሱ መሆኑን አላውቅም። እና ምልሽ ይሄ በእውነት እንደው በቃላት ለመግለጽ የሚያስቸግር እኮ ነው። አስር አስራ አምስት ደቂቃ ሊፈጭ ቀጥሎ፣ ህክምና አሁን አይን ሐኪሞች በጣም እጥረት ስለነበረ ስንጀምር ሌሎችን የጤና ባለሙያዎች እያሰለጠን ይህን ስራ እንዲሰሩ እርሱንም ደግሞ ጥናት አድርገን እንግዲህ አይናችን ቢሰራው እና እነዚህ የሰለጠኑ የአይነ ሕክምና ዘች የሌሉ የጤና ባለሙያዎች ቢሰሩት እንዴት ነው ውጤቱ የሚለውን አይተን ብዙ አሰልጥነው እንደውም እሺ በላይ አሉ እንደዚህ ያለ ስራ የሚሰሩ እና ቶሎ ብሎ ይህንን ችግር ያለባቸውን ሰዎች አግኝተው ይህንን ቀዶ ሕክምናውን በማድረግ ወደ የአይን ብሌን ጠባሳ ችግር ሄዶ አይነ ስውርት ከመከሰት በፊት አገልግሎትን የመስጠት ነገር እየተያያዘ ነው ያለ ነው እና በጣም በጣም ብዙ እንደዚህ ያለ አገልግሎት እየተሰራ ያለ። የአይን ብሌን ጠባሳ ከመጣም በኋላ በእኔ በኩል ተስፋ መቁረጥ የለብንም ብላለው። ኢትዮጵያ ውስጥ እንግዲህ የአይን ባንክ አቋቁመ በጣም ከፍተኛ ስራ እየተሰራ ነው። ከሶስት ሺህ በላይ የአይን ብሌን ጠባሳ ያላቸው ሰዎች ንቅላት ተከላ ተደርጎላቸው አለማየት ወደ ማየት የተለወጡበት ሁኔታ ስላለ እኔ በእሱም ተስፋ መቁረጥ የለብንም እላለሁ እንግሊዝኛው ኢሪቨርስብል ብላይነስ የሚሉትን ነገር አረጠውም እነዚህ ሴቶች ወይም እናቶች በአብዛኛው እኛቸው እኮ አርባ ውስጥ ያሉ ናቸው እኛ እንግዲህ የከፋ የአይን ማስ ችግር ስላለብን ደግሞ እዚም ህጻናት ላይ እንኳን ለአይነ ስውርነት የሚደረገውን ችግር እናያለን እኛና ደቡብ ሱዳን እንዲህ ያለ ችግር እናለን። ይሄ ግጽበቱ የሚያስይ እና ትግላችን ተጠናክሮ መቀጠል አለብን። ተስፋ መቆጥ የለብን መምለው እና በእውነት የምታገኘው ደስታ እርካታ ግን በቃላት ለመግለጽ የሚያስቸግር ነው። የአይን ብርሃንን ያህል መስጠት የሚፈጥረውንም ደስታ በህሙማን ላይ የሚያሳድረውንም እናንተም ላይ የሚጋባው በእነሱ ፈገግታ የገለጹት መልካም ስሜት ትልቅ ይመስለኛል። ዶክተር ወንዱ እንደው አንዳንድ ጊዜ እንዲህ ብዙ ህሙማን በሚረዱበት ሁኔታ ውስጥ የእየለት ፈተናዎች ባሉበት ጊዜ ውስጥ አንዳንድ ታሪኮች ናቸው እንደው ለየት ብለው የሚወጡት እንደው በተለይ የሚያስታውሱት የአንዲት ታዳጊ ልጅ፣ የአንዲት ወጣት እናት፣ የአንዲት አረጋዊት መጀመሪያ ሲያገኟቸው ያዩት፣ ከህክምናው በኋላ የተመለከቱት እንደው ከሌሎቹ ጎላ ብሎ የሚታዩት ሊያጋሩን የሚችሉት ታሪክ ካለ የሰዎች ታሪክ መቼም ይማርካል። ይሄ አሁን በተለይ ቅድም ባነሳሁት በዚህ የዓይን ባንክ አገልግሎት የተጠቀሙ ወጣቶች አሁን ማህበር ሁሉ አቋቁመዋል እና አግኝቻቸው፣ አንዷ አይኗ የብርሃን ከተመለሰ በኋላ ሐኪም ሆናለች። የማህበሩ ጸሐፊ ሙርት ቤት ገብተው ዩኒቨርሲቲ ተምረው ተመርቀው በሂሳብ ስራ ሰራለው። ምናልባት አጋጣሚው ከተገኘ እነሱም እንታመናቸው እንደሱ ይለኛል። እኔ እናንተንም ጭምር ነው እንግዲህ መገናኛ ብዙሃን ባለሙያዎች እንዲ እንዲ ያለው ስራ ላይ አስተዋጽኦ ስታደርጉ በእውነት ከፍተኛ እርካታ የሚሰጥ ነው። አንድ ሰው ሞተር በኋላ ብሌን ቢለቅስ ለምሳሌ ያንን ብሌን ቢለቅስ ሶስት ጊዜ አይበታል ይላል። ኢትዮጵያ አይን በአንድ ጊዜ እሱ አይቶበታል፣ እሱ በህይወት ያለ ተጠቅሞበታል። ከዛ ደግሞ እያንዳንዱ አይን ደግሞ ለሁለት ሰዎች ተጠቅቶ ድፋም ይሰጣል እና ትልቅ እርካታ ነው በእውነት ሰው ይህ ወይም መከላከል የሚችል ምክንያት ዓይነ ስውር መሆንን መታገል ያስፈልገን። ነገር ግን ሰው ማዳን በማንችለው ምክንያት ዓይነ ስውር ከሆነ ህይወቱ የተሟላ እና ሆኖ ለሀገርም ለራሱም የሚጠቀም ቢሆን ደግሞ መመቻቸት ተገቢ ነው። ግን እኛ አሁን ባለን የኢኮኖሚ አቅም ያንን ለማድረግ ሊያስቸግረን ይችላል። ስለዚህ መከላከሉ፣ ማዳን፣ ማሳወቁ ላይ ከፍተኛ ጥረት ማድረግ ይገባል። በዚህ ዘመን ከሰው ወደ ሰው የሚጋባ ልንከላከል የሚቻል በሽታ ስቃይና መከራ ማየት የለብንም። ዶክተር ወንዱ ስለዚህ ስለ አይን ማዝም ሆነ ስለሌሎች በሽታዎች ቀደም ሲል እርሶም ጠቅሰውታል፣ መገናኛ ብዙሀን ትልቅ ሚና አላቸው ስለ በሽታው እንዴት መከላከል እንደሚቻል በማሳወቅ ረገድ ብለዋል እና በቂ ትኩረት እየተሰጠው ነው በመገናኛ ብዙሃን፣ በጣም የተሻለ ሁኔታ ላይ ነው ያለ ነው። ቅርብ ጊዜ አሁን አዳዲስም የመጡት እንደ ኢቪስ እንደዚህም በዚህ ይሳተፋሉ። ነገር ግን የተሻለ ልናደርግ ይገባል ባይ ነኝ እኔ። በየዕለቱ ይህን ጉዳይ እያነሳን ከፍተኛ ጥረት እንዲደረግ በጣም መትጋት ያለብን ሆኖ ይሰማኛል። ያኔ መጀመሪያ ስድም ያነሳው ይሄ በሁለት እንደ ፈረንጆቹ አቆጣጠር ይህንን ሶስት ወረዳዎች ላይ ስንጀምር ቢቢሲ ወርልድ ሰርቪስ ትረስት አብሮ የሚሰራ በየገጠሩ እየሄደ ህብረተሰቡን የሚያስተምር ሚዲዮ ሁሉ እየተጠቀመ እንዴት በየቦታው ታሪን መጣል ሽንትን በተገኘ ቦታ ሁሉ እንደ መጸዳዳት እንደዚህ የመሰለውን ነገር በማንወር እና ደግሞ በሽታው ምን እንደሚመስል በማሳየት ህብረተሰቡን የማንቃት የማሳወቅ እና መገናኛ ብዙኃን ውስጥ የሚሰሩ ባለሙያዎችን በጣም በቂ እውቀት ኖሯቸው ለዚህ ተሳትፎ እንዲያደረጉ ያሰለጥን ልንደን ነው። ትንሽ ላላ ብሏል። አሁን ግን እያጠብቅን እንደገና መሄድ እንፈልጋለን። ጥረቱ በእውነት ውጤታማ ነው። ዳር ለመድረስ ደግሞ በሆነ በዚህ ዘመን ከሰው ወደ ሰው የሚጋባ ልንከላከል የሚቻል በሽታ ስቃይና መከራ ነው ማየት የለብንም ብያ ፋታ የሚሰጥም አይደለም። እንዲህ ደግሞ በቀላሉ የሚረዳና የአይን ብርሃንን ማዳን የሚቻልበት ላይ ሁሉም በየበኩሉ በየሙያው የበኩሉም ማበርከት እንዳለበት እናምናለን። እንዴ በእኔ በኩል እንደው ለመቋጫ የአይን ጉዳይ ላይ እንደው በሌላም ጊዜ መልሰን እንደምናገኘው ተስፋ አረጋለሁ። እስካሁን ከተነጋገርናቸው ወጣ ያለ ግን መሰረታዊ የሆነ ብዙ ጊዜ የሚያስደመኝን የአይን ጥያቄ ልጠይቅዎ የአይንና የብርሃን ቁርኝት ይታወቃል። ያለ ብርሃን አይንም ቦታ የለው። ብርሃን ደግሞ አይን ውስጥ የሚሠራውን ሥራ በግልጽ አናየውም። አንድ ነገር መልከት ከማድረጋችን ምን እንደሆነ ስለምንለይ የአይን ብርሃን ያለውን ድርሻ ከአንጎላችን ጋር ያለውን ግንኙነት አንድ ነገር ምስሉ በአይናችን በገባው ብርሃን አማካኝነት አእምሮአችን ጋር ደርሶ ተተርጉሞ በዚያው ቅጽበት ያየነውን ነገር እንድናውቀው የሚያደርግበት መንገድ በጣም ያስደምማልና እንደው ለተራሰው በሚገባ መንገድ አንድ ነገር ስናይ እንደው አይናችን እንዴት ነው የሚሰራው? ድንቅ ጥያቄ ነው። ብርሃን ይገባል። ይሄ ቅድም ያልኩ ብሌን ብዬ ያነሳሁት በጣም ንጹህ መስታወት አለ ከዚህ ከጥቁሩ ፊት ለፊት የማይታይ ስለሆነ ነው። እንዳይኔ አይኔ ብሌን አለኮ በእኛ አነጋገር በጣም በጣም የሚያከብረው ነገር ነው፣ እና በዛ በብሌን ይገባና ጥቁሩ ደግሞ መሀከል ላይ ቀዳዳ አለው። ከዛ ሁላ ሌንስ የምንለዋለን። በእሱ ያደረግና ወቲና የሚባላለ እዛ ላይ መረብ ነገር ነው። እዛ ላይ ያርፍና አቀባይ ነው አይን መርቡ። ልክ አሁን ቤት ውስጥ መብራት እንደሚያመጣ መስመር ማለት ያ፣ ወስዶ አንጎሉ ላይ ከበስተኋላ በኩል ያሳርፈዋል። ተርጓሚው ይሄንን ታያለህ ብሎ የሚተረጉ ነው። አንጎል፣ አንጎላችን ነው። ልክ እንግዲህ ሁለቱ አይናችን ጤነኛ ከሆነ በሁለቱም አይናችን አንድ ጊዜ ነው የምናየው በስተቀኝ በኩል የሚመጣው ወደ ግራ አንጎላችን ይሄዳል። በግራ በኩል የሚመጣው ወደ ቀኝ አንጎላችን ይሄዳል። ትርጉሙ ይታደደ። ይሄ ሁሉ ግን በቅጽበት ነው የሚሆነው። ዶክተር ወንዱ የሚያስደንቅ የሚመስለኝ አንድን ነገር አይተን መረዳታችን መቅደሙ በዛ ቅጽበት፣ ቅድም ባለው ሂደት ውስጥ ያለፈ አይናችን ቀዳዳ የገባው ብርሃን ያየነውን ነገር በየደረጃው በአይኖች ክፍሎች ውስጥ አልፎ አንጎል ደርሶ ተመልሶ እስከሚመጣ ድረስ ምንም ጊዜ የሚጠፋ አይመስልም። ልክ ነው ልክ ነው። በጣም በብዙ ሚሊዮኖች የሚቆጠሩ ናቸው። እንግዲህ ሴሎቹ ይህን ተቀብለው ወደ አንጎል የሚያስተላልፉ እና ለምን ብትል ምንም ሁሉን ነገር አጥንት ላይ አክብለው ትርጉም እንዲሰጥ ያደርጋሉ። ብሌን ራሱ የአይን ብሌናችን እንዴት ንጹህ ሆኖ መቶ በመቶ ብርሃን የሚያስነሳው እኮ ገና አልሰራ ምስሉ ራሱን መግቦ አጽድቶ ብሎ ብቆ ንጹህ ሆኖ መቀመጥ አለበት። ትንሽ ታንክ የገጠመው እንደሆነ ብርሃኑ ሊገባ አይችልም። አንጎል ያላገኘውን ነገር ሊተረጉም አይችልም። የዚያ ስሜት ተጋሪዎች መሆን እንፈልጋለን። በዛው ስሜት ነው ዛሬም እርሶ ጋር የምንጫወተው የአይን ጉዳይ። ፋታ የሚሰጥም አደለም። እንዲህ ደግሞ በቀላሉ የሚረዳና የአይን ብርሃንን ማዳን የሚቻልበት ላይ ሁሉም በየሙያው የበኩሉ ማበርከት እንዳለበት እናምናለን። በሌላም ጊዜ መልሰን እንደምናገኘው ተስፋ አደርጋለሁ። እጅጉን አድርገን እናመሰግናለን። ዶክተር ወንዶ አለማየሁ እኔ በጣም በጣም የማመሰግነው ረኮሚቴ በጣም በጣም የማመሰግነው ይሄ የእናንተ ድጋፍ ወሳኝ ነው። በሁሉ ህብረተሰቡን በማሳወቅ እና መንግስታዊ የመንግስትን ድርጅት ሆን የድጋፍ ድርጅቶች ይህንን ትበት ሰጥተውት